ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ጥር 13 2010 ዓ ምናልባት እንግዲህ አሁንም ጥርጣሬ ያላቸው ሰዎች ካሉ ከራሳቸው ግምት ወጥቶ በተግባር መንግስት የሚሰራቸውን እያዩ መመስከሩ ይቻላል እንጂ ምናልባት ከናዝሬት መልካም ነገር አይወጣም ብሎ እንደደመደሙት ከናዝሬት መልካም ነገር ወጥቶ ታይቷል እና አንድ ትልቅ መጽሐት እንደምለው ማለት ነው እንዲሁ ከኢህአዴግ መልካም ነገር አንጠብቅም ብሎ የምሉት ይሄ እንዲሁ ከግምት የሚያልፍ አይመስለኝም። ዶክተር ነገሪ ሌንጮ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ናቸው። በምሽቱ ዝግጅታችን ስለ ወቅቱ የኢትዮጵያ የፖለቲካ ሁኔታ አነጋግረናቸዋል። የተለያየ ሀገር ሂደሽ የምታወቂ ከሆነ አንድ ነው። አማራ ትግሬ ኦሮሞ ምናምን ሳይሆን የምትታወቂ ጥቁር ነሽ። ልክ ከኢትዮጵያ ስትወጪ መጀመሪያ የምትታወቂው ጥቁር ነሽ። የትኛውም ሰው ያለውን የመጣበትን ያደገበትን ማንነት ለመያዝ እንደ ሀገርም ለመቆየት አፍሪካ መኖር አለባት። አፍሪካ ለመኖር ደግሞ ካለንበት የድህነት ደረጃ መለወጥ አለብን። እሱን ለመለወጥ ደግሞ ማድረግ የምንችለው የመጀመሪያው ነገር አብሮ በመስራት ነው አንድነታችንን በመቀበል ነው ሳያት ደምሴንም ይዘናል ተዋናይት ድምፃዊት ሞዴል የፊልም ዳይሬክተር ጤና ይስጥልን የተከበራችሁ አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባትንን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ በአማራ ክልል ወልዲያ አካባቢና በሌሎችም ስፍራዎች ከትናንት ጀምሮ ከጸጥታ ኃይሎች ጋር የተፈጠሩ ግጭቶች እንደነበሩ ተገለጸ። ማምሻውን ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን በግጭቶቹ ሕይወት መጥፋቱን የቆሰሉም እንዳሉ እንዲሁም በቁጥጥር ስር የዋሉም እንደነበሩ ገልጸውልኛል። በጥምቀት ዕለት ወልዲያ ላይ የተወሰነ ይሄ መፈክር ነገር ነበር ያው በጊፍት የሚያጥላላ ማለት ነው እና በዚያ ስነሳ ሀያ ሶስት አስራዋ ብረዋል ነው የተባለው። ትናንትና ግን ሚካኤል ቤተ ክርስቲያን ያለ ዘው እና እስከ ዘጠኝ ሰዓት አካባቢ በጣም ሰላም ነበረ። ዘጠኝ ሰዓት አካባቢ ላይ የሻምበል በላይነህ ዘፈን ነዋል ወጣቶች እየዘፈኑ የነበሩት እንግዲህ የነገሩኝ ነው የምነግርህ። እዚያ እንግዲህ በመፈክር ደረጃ ደግሞ ወታደር አለል ግን ይበያ ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ ብንልሳ በዚህ የተነሳ ሳይጠቡ ትናንትና እስከ ምሽቱ ሁለት ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ። ያው ትናንት ስድስት ልጆች በገለው ማደራቸው ነው። ህንትን ያለው ዛሬም ጠዋት እንደገና ቀብር ስነ ስርዓት በሚፈጸምበት ወቅት እዚያም ላይ የሆነ ችግር ነበር። አሁን ዛሬ አቶ ገዱ አንደርጋቸው የአማራ ክልል ፕሬዚዳንት መጥቶ ለማረጋጋት ሞክሮ ነበረ። እንደውም እሱ ሰብስቦ ህዝቡ ና ወጣቶቹ ወስከ እንደዚህ እያስገደላቸው ነው ምልክት አቅርበው እዚህ መከላከያ በየት እንደመጣ ማለትም ይህን ሁሉ መልስ እንደሰጠ እና ለማረጋጋት እንደሞከረ ሀራ ብትባል ቦታ የታሰሩ እንደነበሩ ያንን ህዝቡ ሁሉ እንዳስፈታቸው፣ ወላሂ የታሰሩትን ደግሞ እሱ ትናንት መጀምሩ ያለው እንድጠቁ ብሎ አሁን እንዳስለንቀቀ ያም ሆነ ግን እንዳዘረደ እና እንደውም አሁን ራሱ አንተ የተመደወልህ ከአስር ደቂቃ በፊት አዳጎ ደብረ ገሌላ ጎንደር ላይ የሚባሉ ቦታዎች ላይ ሁሉ ከፍተኛ የሆነ ችግር እንዳለ ነው ራሱ ምስነት ተነገራለሁ። በዚህም የተመሳ የደንቡ ህንፃዎችም አሉ። የትግራይ ተወላጆች ናቸው። ቅዱስ ማማቀማ ሆቴል ሚላለ እሱ ሙሉ በሙሉ ወድሞ፣ መሳሪያ ሆቴል የሚላለ እሱ ተመጥቷል። አቶ ሞላ የሚባል ንትባለ የእሱ ቤቱን ተደብድጓል። አላ ሆቴል የሚባል አንድ የትግራይ ተወላጅ ስለ ሆቴል አለ። እነዚህ እነሱ ሁሉ ተመጠው እና ከፍተኛ ሆነንት እንዳለ ነው እና እንደውም እርግጠኝነቱን ገና አላጣራሁትም እንጂ በአራ መስመር የነዳጅ የጫኑ ቦቴ መኪናዎች ሁሉ እንደተቃጠሉ ና እንትኑ እንደቀጠለ ነው። አሁንም ከትናንት ጀምሮ እስካሁን ድረስ እንዳልበረደ ነው። አሁን ምሽት አንድ ልጅ በጥይት መስፈሉ ነው የሰማሁት። እንግዲህ ከፍተኛ የሆነ ቁስለት ቆስሏል ነው የተባለው እና በጣም ከፍተኛ የሆነ ሞት እና ቁስለኝነት ነው እዛ አካባቢ ላይ ያለው አሁን የምደውልሎት ከምሽቱ ለሁለት ሰዓት አምስት ጉዳይ ነው። እነዚህ ነገሮች ዛሬ ተፈጽመዋል የሚሉኝ ከግማሽ ሰዓት በፊት ሲሉኝ ወደ አንድ ሰዓት ተኩል አካባቢ ማለት ሆነው። አሁን በጣም እርግጠኛ ሆኜ ነው የምነግርህ፣ እነዛ ታስረዋል የተባሉ ሀያ ወጣቶች ወልዲያ ውስጥ ተለቀዋል ወይስ እዛው እስር ቤት ነው ያሉት? አሁን አቶ ገዱ መጥቶ ህዝቡን ሰብስቧል እና እሱ ልቀቁ ብሎ አስለቅቋቸዋል ና የተባለ ማንኛውም አሁን ከትናንት ወዲያና በትናንት ኬዝ የታሰረ እንትን የለም። አሁን እንደ ተባሉ አስለቅቋቸዋል እሱ እና እንዲሁም እሱ ህዝቡን ሁሉ ይቅርታ እንደጠየቀ እንደውም በቃ እያለቀሰ ሁሉ እንትን እንዳደረገ ነው የሰማሁት። እሱ የማረጋጋት ስራ ከሰራ በኋላ ነው አሁን ከምሽቱ ላይ ነው በሶስት ግሩፕ ያልኩ አዳጎ፣ ደብረ ገሊላ እና ጎንደር በር አካባቢ ላይ እንደገና ወጣቱ እንትን ብሎ የወጣው እና እንግዲህ መጀም ተነገረ ይቀጥላል ነው የሚባለው። እንግዲህ ሚያን ለም የሚቀጥል አላውቅም። በሌሎች አካባቢዎች ሰላም ነው። ጥምቀት በሰላም ተጠናቀቀ። ባህር ዳር ራሱ ሰላም ነው። እንግዲህ እዛም አካባቢ ላይ የሆኑ ችግሮች አሉ ነው የሚባለው። ምን ያህል እርግጠኛ እንደሆነ እንግዲህ፣ አሁን እኛ ብዙ ጊዜ ለእናንተ የምንዘግበው ክሮስ ቸክ አድርገን ነው። አቶ ሶሎሞን ተአማኒነት የግድ መኖር ስላለበት ኢንፎርሜሽኑ አለኝ እዛም አካባቢ ላይ የሆኑ ትምህርት እንዲሁም አሁን በጣም ተፈርቶ የነበረው ዛሬ ቴዲ አፍሮ እዛ ኮንሰርት አለ አሁኑ ባህር ዳር ያዛም አካባቢ ላይ እና በዛ ዙሪያ ላይ አሁን ይሄ ነው ብዬ የምነግር ነገር አይኖረኝ ምክንያቱም ክሮስቼክ አላደረኩት። ወደ አማራ ክልል ባለስልጣናት ደውዬ ነበር የክልሉን ፕሬዚደንት አቶ ገዱ አንዳርጋቸውንና የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን ለማግኘት ያደረግኩት ተደጋጋሚ ሙከራ ለጊዜው አልተሳካም። አምሻውን ሁኔታውን እየተከታተልንን ለመንግስቱ ወጪዎች የተመደበው በጀት በማለቁና ለተጨማሪ ጊዜ የተጠየቀው ወጪ በተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት ስምምነት ላይ ሳይደረስ ቀነ ገደቡ በማለፉ ምክንያት ከትናንት በስቲያ ምሽት ለአርብ ለቅዳሜ አጥቢያ እኩለ ሌሊት ላይ በከፊል የተዘጋው የዩናይትድ ስቴትስ መንግስት ዛሬም ለሁለተኛ ቀን ዝግ ሆኖ ውሏል። በሪፐብሊካንና ዲሞክራትን ደራሲዎች መካከል የተነሳው ውዝግብና ፍጥጫም እስካሁኑ ሰዓት እልባት ባለማግኘቱ መፍትሄ የማግኘትና የመንግስቱ መልሶ የመከፈት ጉዳይም አሁኑም ጥያቄ ውስጥ እንደወደቀ ነው። በመካከለኛው ምስራቅ ሀገሮች ውስጥ ጉብኝት ለማድረግ ወደዚያ የተጓዙት የዩናይትድ ስቴትስ ፕሬዚደንት ዛሬ ከዮርዳኖስ ንጉሥ ጋር ተገናኝተዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ህርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ህርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 13 2010 ዓ ም ምሽት ፕሮግራም ነው። ሰሞኑ የበዓላት ነውና ዛሬም ጥምቀት ተጠናቋልና አንድ የበዓል ጣዕመ ዜማን ጋብዛችሁ በቅድሚያ ጊዜ በኖረን በርከት ባደረግንላችሁ ይሁኔ በላይ ነው ነይልኝ በኔሞት የሚለው የዘገሊላ የዘገሊላ የዘገሊላ ለት ነይልኝ በኔሞት እሰይ። ወደ መጀመሪያው ዝግጅታችን እንዝለቅ። አሁን ዶክተር ነገሪ ሌንጮ ስለ ኢትዮጵያ የወቅቱ ፖለቲካ ኢትዮጵያ ሰሞኑን 528 እስረኞችን ለቃለች። በመጪዎቹ ሁለት ወራት ውስጥም ተመሳሳይ እርምጃ እንደሚቀጥል ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ ተናግረዋል። የኢህአዴግን የሁለት ሳምንታት ግምገማ ተከትሎ እየተወሰዱ ባሉ እርምጃዎችና በሌሎችም አጠቃላይ ጉዳዮች ላይ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ሰለሞን አባተ ነው ያነጋገራቸው ሙሉውን ቃለ ምልልስ ቀጥሎ እናቀርባለን። በቅድሚያ ዶክተር ነገሪ ሌንጮ በጣም አመሰግናለሁኝ ለጊዜዎ። ኢህአደግ በቅርቡ ለተከታታይ 17 ቀናት ካደረገው ግምገማ በኋላ እና ከዛ በፊትም የኢህአደግ አባል ድርጅቶች በተናጠል ካደረጓቸው ስብሰባዎችና ግምገማዎች በኋላ ለውጦችን ለማድረግ በራሳቸውም ውስጥ መሻሻል ለማምጣት እርምጃዎችን እንደሚወስዱ ቃል ገብተው ነበረ እና ዶክተር ነገሪ በመሰረታዊ ደረጃ መንግሥት ሊወስዳቸው ያሰባቸው ወይም እየወሰድኳቸው ናቸው የሚላቸው እርምጃዎች ምንድናቸው? በአብዛኛው የኢህአደግ ስብሰባ እንደ ተጠናቀቀ ወጥቶ የነበረውን መግለጫ ብዙ ሰዎች የተድበሰበሰ ነው ወይም ግልጽነት የሌለው ነው ብለው ሲናገሩ ይሰማሉ። ምንድን ናቸው የነጠሩ እንዲህ እንዲህ አይነት እርምጃዎችን መንግሥት ይወስዳል የሚላቸው ነጥቦች? የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባውን ከሁለት ሳምንት በላይ ካደረገ በኋላ ዝርዝር መግለጫ መውጣቱ ይታወሳል። በዋናነት መግለጫው ስበት ያደረገባቸው ጉዳዮች ያኔ በቁጥርም ስምንት የሚሆኑትን ለይቶ አስቀምጧል። በአጭር ጊዜ ውስጥ ምላሽ የሚሹ ጉዳዮችን ነገር ግን ስናጠቃልል እንደ ሀገር አሁን ህዝባችንም የምትፈልገው አንደኛ ዘላቂ ሰላም ነው። ለዘላቂ ሰላም መስፈን ደግሞ አስፈላጊ የሆኑ ጉዳዮች አሉ፣ ምላሽ የሚሹ ጥያቄዎች አሉ። ስለዚህ መንግስት ቅድሚያ ሰጥቶ የሀገሪቷን ሰላምና መረጋጋት ወደ ምንፈለገው ደረጃ ለማሳደግ እና ዘላቂ ለማድረግ ከዜጎቻችን ስነሱ የነበሩ ጥያቄዎችን በአግባቡ መመለስ እንደሚያስፈልግ ወስኗል። በዛው መሰረት ቅድሚያ ለሰላም መደፍረስ ምክንያት የሆኑ ጉዳዮችን ኢህአዴግ ውስጥ ካሉት ብሔራዊ ድርጅቶች ግንኙነት ጀምሮ በአጠቃላይ የስልጣነት ታይ ከዛም አልፎ ደግሞ በአፈጻጸም ላይ በአመለካከት በእርስ በርስ መተማመን ዙሪያ ያሉትን ችግሮች እልባት በመስጠት የህዝቡን ጥያቄ ኢህአዴግ መሪ ድርጅት ስለሆነ ለህዝቡ ጥያቄ ቅድሚያ ሰጥቶ በአንድነት ለመስራት ነው። እንግዲህ ቅድሚያ ሰጥቶ ስለዚህ በሰላምና መረጋጋት ላይ በህግ የበላይነትን ማስፈን ላይ ቅድሚያ ተሰጥቶ እንደምንሰራ ነው። ከዚሁ ጋር በተያያዘ እንግዲህ ሰላም ዘላቂ ሊሆን የሚችለው ሊያደርግም የሚችለው ህዝቡ ነው። ዘላቂ ሊሆን የሚችለውም ደግሞ የህዝብ ጥያቄ በአግባቡ ሲፈታ ስለሆነ ከዲሞክራሲ ጋር በተያያዘ የተሻለ የዲሞክራሲ ምህዳር እንዲኖር መንግስት እንዲሁም ደግሞ በዚሁ ፓርቲ የበኩሉን ድርሻ መወጣት ስላለበት በዛም ላይ ትኩረት ያደርገዋል ማለት ነው። ለዚህም የዚሁ አካል የሚሆነው የእስረኞችን ምፍታት ነው። በተለያዩ ምክንያቶች በወንጀል ተሳታፊ ሆነ ወይ ደግሞ ህግ ጥሰት ውስጥ የገቡ አካላት አንደኛ ክሳቸው ተቋርጦ እንዲፈቱ በማድረግ ወደ ህዝብ ተቀላቅሎ የሚጠበቅባቸውን ድርሻ እንዲያበረክቱ፣ ሌሎችም ደግሞ የተፈረደባቸውን ቢሆን በሂደት ታይቶ በሀገሪቷ የይቅርታ ቦርድ በክልል የሚሆን በፌደራል መንግስት ታይቶ የሚፈጥበት ሁኔታ እንዲመቻች ነው። ይሄ ደግሞ ሰላምን ና ሀገሪቷ ለወደፊት ለዜጎቻችን ለወጣቶቻችን ለልጆቻችን የተሻረች ሀገር እንድትሆን ሁሉም ተሳታፊ እንዲሆንና የበኩሉን ድርሻ እንዲጫወት መንግስት የሚጠብቅበትን ማድረግ ስላለበት ነው ይህንን እርምጃ የወሰደው ማለት ነው። ከዛም ባሻገር እንግዲህ ዜጎቻችን በአጠቃላይ የኢኮኖሚ ልማቱ ተጠቃሚ መሆን አለባቸው። ስለዚህ የኢኮኖሚ እድገቱ እንዲቀጥል ና ዜጎቻችንም ደግሞ በተለያዩ ደረጃ ላይ ያሉት ወጣቶቻችን፣ ሴቶች በተለያዩ ስፋት ደረጃ ላይ እና የህይወት ደረጃ ላይ ያሉት ዜጎቻችን ተጠቃሚ የሚያደርግ እንዲሆን ከአመራሩ የሚጠበቀውን ሚና አመራሩ እንዲጫወት ለማድረግ ነው ማለት ነው። ስለዚህ በሰላም ዙሪያ በዲሞክራሲ ግንባታ እንዲሁም ደግሞ የልማት ቀጣይነትና የዛ ልማት ደግሞ ዜጋው ተጠቃሚ እንዲሆን ትኩረት ተደርጎ እንደሚሰራ ነው ማለት ነው። ከዛም ባሻገር ደግሞ ከሰብአዊ መብት ጋር የተያያዙ ከዚህ በፊት ኢትዮጵያ የሰብአዊ መብቶችን ለማስጠበቅ ወይ ደግሞ ለመጠበቅ የሚያስገድዷት ህጎች የዓለም አቀፍ ህጎች ይሁን የሀገሪቷ ህገ መንግስት እንችሉ ይደነግጋል ያንን በተግባር ለማሳየት ከጊዜ ወደ ጊዜ ሰሩ የነበሩ ስራዎች አሉ ያም ሆኖ ግን ምክንያቶች የሰብአዊ መብት ጥሰቶች ሲታዩ ስለነበረ ይሄንን እንዳይቀጥል ማድረግ እና የህግ የበላይነትን በማስከበር ዜጎቻችን ከመንግስታዊ ዋስትናቸው ተጠብቆ ደህንነታቸው ተጠብቆ በሀገራቸው በሰላም እንዲኖሩ እንዲሰሩ ለማድረግ ከመቼውም በበለጠ ለመስራት ነው ማለት ነው የተቀመጠው አቅጣጫ። እንግዲህ አስራ ሰባት ቀን ወስዶ ያደረጉት ውይይት እንዲሁ በአምስት ደቂቃ ወይ ደግሞ በአስር ደቂቃ ተንትነን የምንጨርስ አይደለም። አጠቃላይ ግን በእነዚህ ጉዳዮች ዙሪያ እንደሆነ ነው ማስቀመጥ የሚቻለው ማለት ነው። ዶክተር ነገሪ ከዚህ ከአስራ ሰባት ቀን ውይይት በኋላ እርስዎ እንዳሉት የጠለቀ ግምገማ ማድረጉን ግልጽ ግምገማ ማድረጉን ነው ኢህአደግ የተናገረው። ነገር ግን ወቃሾች የሚሉት መሰረታዊ ለውጥ አላመጣም ጥገናዊ አካሄድ ነው ያሳየው። በተለይ ደግሞ እስረኞችን መፍታት የመሳሰሉና አሁን እርሱ የገለጹልኝ የዲሞክራሲ ግንባታውን ማጠናከር፣ የልማት ቀጣይነት፣ ዜጎች ተጠቃሚ እንዲሆኑ ማድረግ፣ ሰብአዊ መብቶችን ማክበር በቃላት ደረጃ ሲባሉ የኖሩና አሁንም የተባሉ ናቸው። ነገር ግን በተግባር ደረጃ ሊወሰዱ የሚገባቸው ብለው ከሚያስቀምጧቸው ክንዋኔዎች መካከል ሙሰኞችና የአስተዳደር በደል ያደረሱ በህግ እንዲጠየቁ ማድረግ፣ በመንግስትም ሆነ በፓርቲ በገዢ ፓርቲ ደረጃ ያሉ ሰዎች ሰው የገደሉ ወይም እንዲገደል ትዕዛዝ የሰጡት ጭምር ህግ ፊት እንዲቀርቡ ማድረግ፣ የምርጫ ኮሚሽን እንደገና እንዲዋቀር ማድረግ፣ የምርጫ ህጉ እንደገና እንዲታይ ማድረግ፣ ሁሉንም አሳታፊ የሆነ የፖለቲካ ስርዓት እንዲሰፍን ማድረግ፣ አፈናን ኢትዮጵያ ውስጥ ህጋዊ አድርጓል የሚሏቸው እንደ ጸረ ሽብር ህግ እና የበጎ አድራጎት ድርጅቶች ህግ የመሳሰሉ እንዲሰረዙ የሚሉና ሌሎችም በርከት ያሉ ጥያቄዎችን ያነሳሉ። እንዴት ነው መንግስትና ኢህአዴግ እነዚህን ጥያቄዎች የሚመለከታቸው? መሰረታዊ ለውጥ ከማምጣት አኳያ ኢህአዴግ ነው ህገ መንግስቱን እየረገጠ ያለው ነው የሚሉት። ኢህአዴግ ለውጥ ያስፈልጋል ብሎ ከራሱ ከውስጡ ደምሮ ለውጥ እንደሚያስፈልግ በመወሰን ነው አሁን እየሰራ ያለው ለውጥ እንደሚያመጣም ደግሞ ተማምኖ፣ በራሱ ብቻም ሳይሆን ደግሞ በህዝቡም ተማምኖ ነው አሁን ይሄንን ውሳኔ በማስተላለፍ ወደ ተግባር እየገባው ማለት ነው። ነገር ግን የተለያዩ አካላት የራሳቸውን ትንታኔ ይሰጣሉ። ያ ደግሞ ትንታኔውን የሚለያየው እንደምታውቀው የሚያዩበት መነጽርና የራሳቸውም ኦብጀክቲቭ ወይ ደግሞ የራሳቸውም አላማ ፍላጎት ሊሆን ይችላል። ነገር ግን ምናልባት ውሳኔው ከተሰጠ በኋላ በሳምንታት ውስጥ ሁሉንም ተግባር ማሳየት አለበት ብሎ የሚጠብቅ አካል ካለ ይሄ ከመጀመሪያው ስህተት ነው ማለት ነው። በማይገባ ሁኔታ መጠበቅ ነው። ይሄ የሚጠበቅ ተፈጠባሚ አይደለም ማለት ነው። እነዚህ ጉዳዮች በሂደት የሚመለሱ አሉ፣ በአጭር ጊዜ ውስጥ የሚመለሱ አሉ። እንዲሁም ደግሞ የመካከለኛ ጊዜ እቅድ በረዥም ጊዜ እቅድ በማስቀመጥ ነው መንግስት ህዝብን አስተባብሮ የሚመልሳቸው ማለት ነው። ስለዚህ አንዳንዶቹ ቅድም እንደገለጽኩት የዲሞክራሲ ግንባታውን በተመለከተ ፓርቲው እንዲሁም ደግሞ መንግስት የሚጠበቅበትን ድርሻ ይወጣል። ነገር ግን የዲሞክራሲ ባህል ማሳደግ የሚቻለው ተፎካካሪ ፖለቲካ ፓርቲዎችን እንዲሁም ደግሞ የሲቪክ ማህበራት፣ አጠቃላይ የዲሞክራሲ ተቋማት እያንዳንዱ ድርሻውን መወጣት ሲችል ነው ከሚዲያ እና ከኮሚኒኬሽን ተቋማት ጀምሮ የምሁራንም ጭምር ማለት ነው። ስለዚህ መንግስት ለነዚህ መሪ ስለሆነ መሪው ፓርቲ ለነዚህ ተግባራዊ መሆን በብቃት የምጠበቅባቸውን የሚወጡ ሁኔታዎችን ማመቻቸትና ድርሻውን ለመወጣት ነው የወሰነው። ያንን ደግሞ በሂደት በተግባር እያሳየ ይቀጥላል ማለት ነው። ሌሎችም ለምሳሌ ከተፎካካሪ ፖለቲካ ፓርቲዎች ጋር እየተደረገ ያለው ውይይት የዚህ የፀረ ሽብር ህጉንም ያካትታል አንዳንድ አንቀጾች አሁንም ሲነጋገሩ ነው። ምናልባት የሚወጣ የሚጠመር ወይ ደግሞ የሚሻሻል ሊኖር ይችላል ማለት ነው። አሁን ባለንበት ሁኔታ በመንግስትም ህዝቡ የሚያነሳቸውን ጥያቄዎች ይሄ ጥያቄ አይመለስም ወይ ደግሞ በዚህ ጥያቄ ላይ ውይይት ማድረግ አይቻልም የምንልበት ሁኔታ ላይ አይደለም። መንግስት ለህዝቡ መድረኩን ክፍት አድርጎ በተለይም ደግሞ ከተፎካካሪ ፖለቲካ ፓርቲዎች ጋር ድርድር እያደረገ ስለሆነ በይነት ሁኔታዎች እየተሻሻሉ ይሄዳሉ። ምናልባት እንግዲህ አሁንም ጥርጣሬ ያላቸው ሰዎች ካሉ ከራሳቸው ግምት ወጥቶ በተግባር መንግስት የሚሰራቸውን እያዩ ይመለከታሉ ይቻላል። እንጂ ምናልባት ከናዝሬት መልካም ነገር አይወጣም ብሎ እንደደመደሙት ከናዝሬት መልካም ነገር ወጥቶ ታይቷል። እና አንድ ትልቅ መስራት እንደምለው ማለት ነው። እንዲሁ ከኢህአዴግ መልካም ነገር አንጠብቅም ብሎ የምሉት ይሄ እንዲሁ ከግምት የሚያልፍ አይመስለኝም። እና በተ ማሳየት የምርጫ ጉዳይ አይደለም። ኢህአዴግ፣ እንዲሁም ደግሞ በአጠቃላይ ለመንግስት ህዝቡ የሚያነሳቸውን ጥያቄዎች ምላሽ መስጠት፣ ህዝቡን ማገልገል፣ ህዝቡ በሚፈልገው መምራት ግዴታው ነው እንጂ የምርጫ ጉዳይ አይደለም። ይህን የሚያሳየው ደግሞ ከጊዜ ወደ ጊዜ ሕዝብ የስልጣን ባለቤት መሆኑን በግልጽ እያሳየ እንደሆነ ማንም ሰው መገንዘብ መቻል አለበት። ስለዚህ የኢትዮጵያ ዲሞክራሲን በሚገባ የሚያድገው ከውጭ አንድ ነጻ አውጥቶ ዲሞክራሲን ያሳድግልናል ብን ሳይሆን ሕዝባችን ራሳቸው ከጊዜ ወደ ጊዜ የዲሞክራሲ ባህልን በማሳደግ ሚዲያዎቻችንም ደግሞ ለዛ ተገዢ በመሆን መንግስትንም ደግሞ እንደዛ ስልጣኑን አግባቡ ሕዝቡን በሚጠቅምና የሕዝቡን ጥያቄ በሚመልስ መልኩ እንዲጠቀምበት በማድረግ ኢትዮጵያ የተሻለች ደረጃ ላይ እንደምትደርስ እንጠብቃለን ማለት ነው። ይህንን ግድ የሚያደርገው ደግሞ የህዝቡ ፍላጎት ነው። ዲሞክራሲ ደግሞ የህዝብ ምርጫ ነው። መሪውን ፓርቲ ይህንን ጠንቅቆ ስለሚያውቅ አሁንም ህዝቡን በማዳመጥ ይሰራል ማለት ነው ምናልባት ሁሉም ሰው አንድ አይነት አመለካከት አለው ብለው መደምደም አይቻልም። መንግስት ውስጥ ያሉት ሰዎች ናቸው እንግዲህ እንደ ባህር ውስጥ ነው። ባህር ውስጥ ብዙ አይነት ህይወት ያላቸው ነገሮች እንደምረው ኑራቃለን። እንደዛው ደግሞ ለዲሞክራሲ የማይመች አመለካከት ያላቸው አካላት አሁን ባለው ሁኔታ መቀጠል ይቻላል ተብሎ አይገመትም ማለት ነው። ስለዚህ ህዝብን በማክበር የሀገር ጥቅምን በማስቀደም ለህዝብ ጥያቄ ምላሽ በመስጠት የተሻለች ሀገር፣ ሰላሟ የተረጋገጠች ሀገር መገንባት ስለሚቻል ለዚህ እንቅፋት የሚሆኑት በመንግስት ድርጅቶችም ውስጥ ካሉ ያው በግድ ከመንገድ ጎራ እንዲሉ እንደሚደረግና የህዝቡ ጥያቄ ግን እንደሚመለስ ነው መግለጽ የምንፈልገው። ዶክተር ነገሪ አሁን የገለጹልኝን ነገሮች ተቃዋሚ ፓርቲዎችንም ሆኑ የኢህአደግ መንግስትም ቢሆን በጠላትነት ጭምር የፈረጃቸውን ፓርቲዎች ወይም ድርጅቶች ቢጠየቁ የሚሏቸው ነው። ስለ ሀገር ልማት፣ ስለ ሀገር እድገት፣ ስለ ሰብዓዊ መብቶች መከበር እነዚህ የሁሉም ግብ ነው፣ የሁሉም ራእይ ናቸው። እነዚህ ነገሮች ምናልባት የሀሳብ ልዩነቶች ሊኖሩ ይችላሉ እና ጥያቄው ምንድን ነው እነዚህ እርምጃዎች ምናልባት ቅድም እርስዎ እንደገለጹት ማምሻውን ሌሊቱን በሳምንት በሁለት ሳምንት መፈጸም ያለባቸው ላይሆኑ ይችላሉ። ነገር ግን ኢህአደግ ላለፉት 26 ዓመታት ስልጣን ላይ ቆይቷል። ህዝቡም በቅርብ እንዳየነው በጣም ብዙ ቅሬታዎችን ሲያሰማ ቆይቷል። ከዚህ ግምገማ በኋላ ግን ተጨባጭ እርምጃዎችን መሰረታዊ እርምጃዎችን ይፈልጋል። በስም የተጠቀሱ እርምጃዎችን ይፈልጋል። ጥቅል ከሆኑ እና ብዥታን ሊፈጥሩ ከሚችሉ አገላለጾች ውጭ ማለት ነው። ከዛ በተረፈ ሰሞኑን እስረኞች ሲለቀቁ እንደ መመዘኛ ከቀረቡት ነጥቦች መካከል አንደኛው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተው እና ሰለባ የሆኑ የሚል መመዘኛ እንደ እነሱ ነፃ ለማውጫነት ተቀምጧል። እንግዲህ ተቃውሞ ማለት ይሄ ነው። መንግሥትና ድርጅት መስራት የሚገባውን ባለመስራቱ ሰው ከተነሳ ለምን በሌሎች ኃይሎች ይሳበባል? ለምን ሰለባ ነው ተብሎ ይገመታል? ኑሮዬ አልተስማማኝም ለምንድን ነው ተብሎ የማይታሰበው? እነዚህን ሰዎች በዚህ ምክንያት ማሰር የፖለቲካ እስረኛ ማድረግ አይደለም ወይ? ዶክተር ነገሪ ጥሩ፣ ቅድም ላነሳሁ ጥያቄ በተጨባጭ ለተባለው በመግለጫው የተመለከቱት ሁሉ አሁን ከስብሰባው በኋላ መሪው ድርጅት ያደረገው ወደ መንግስት በማምጣት ክልሎች ባለቤት እንዲሆኑና ክልሎች መስራት ያለባቸውን የክልል መስተዳደሮች ከአሁን ጀምሮ ለህዝቡ ጥያቄያቸውን ለመመለስ ቁን ሰጥቶ እንዲሰሩ እያንዳንዱ የተወሰነው ጉዳይ ባለቤት እንዲያገኝ ተደርጓል። በፌዴራል መንግስት ደረጃ የሚሰሩትም እንደዛው ባለቤት እንዲያገኝ ተደርጎ ቅድሚያ ተሰጥቶ የተመላከቱት ሁሉ በተግባር የሚታዩበት ሁኔታ ነው የሚኖረው። ያም ደግሞ ሊሆን የሚችለው በህዝቡ ተሳትፎ ነው። ስለዚህ ወጣቶቻችን፣ ሴቶች በአጠቃላይ ዜጎቻችን የሚመለከታቸውን ከመንግስት ጋር በመሆን እነዚህ ውሳኔዎች፣ የተቀመጡት አቅጣጫዎች ተግባራዊ እንዲሆኑ መንግስትን አብሮ ከመስራትም አኳያ ማስገደድ መቻል አለባቸው ነው የምንለው። ይሄ ዝም ብሎ ባዶ ተስፋ እንዳልሆነ መታወቅ አለበት። ነገር ግን ደግሞ መንግስትና መሪው ፓርቲ የሁሉም ችግር ባለቤት ወይ ደግሞ ችግር ፈጣሪ ሁሉንም ችግር ደግሞ መፍትሄ የሚሰጥ አድርጎ መቁጠርም ደግሞ ትክክል አይደለም። የሀገር ባለቤት አጠቃላይ ህዝቡ ኢትዮጵያውያን ናቸው። አሁን መንግስት እድር ተሰጥቶት ህዝብን እየመራ ነው ያለው። ያለ ህዝብ ደግሞ የትኛውን መልካም ነገር ሊመጣ አይችልም። ይሄንን በመገንዘብ ከህዝብ ጋር ይሰራል ማለት ነው። መጨረሻ ላይ ያነሳኸው ጥያቄ በሌሎች ሀይሎች ተፋሎ የተባለው ሁሉንም አያጠቃልልም። ይሄ የለም ብለህ መደምደም አንችል ሁሉም ግን በዚህ ምክንያት ወይ ደግሞ በሌሎች ሀይሎች ተታሎ ወንጀል ሰርቷል ብሎ መንግስት የተመደበበት ጊዜ አልነበረም። እንዲያውም በአሁኑ ጊዜ መሪውም ፓርቲ በአጠቃላይ መንግስት እያለ ያለው አብዛኛውን ችግር ዜጎቻችን የሚያነሱትን ጥያቄዎች፣ ለምሳሌ ወጣቶቻችን የገቡበት አንዳንድ ድርጊቶች ምክንያት እንዲሁም ደግሞ ዜጎቻችን ሲያነሱት የነበረው ቅሬታ መንግስት ባለቤት ነው። መንግስት የችግሩ መንስኤው መንግስት ጋር ነው ብሎ ተቀብሎታል ማለት ነው። ያ ማለት በሌላ እያሳበበ አይደለም። ነገር ግን ደግሞ በኢትዮጵያ ፖለቲካ ጉዳይ ያገባናል የሚሉ አካላት የሚችሉትን ወይ ደግሞ ያዋጣናል፣ ይህንን መንግስት መቀየር ያስችላናል ብሎ የሚሉትን ሁሉ እየተጠቀሙ ግለሰቦችን አላታልሉም ብሎ መደምደም ደግሞ አይቻልም። እነሱም የሚጠቀሙበት አካላት አላቸው። ስለዚህ አሁን ሌሎች ላይ ማስታበቅ ወይ ደግሞ ኤክስተርናላይዝ ማድረግ ሳይሆን መንግስት በራሱ መሪ ስለሆነ ችግሮችን መፍታት መቻል ነበረበት። የህዝብን ጥያቄ በአግባቡ መፍታት ነበረበት። መልካም መስተዳደር እንዲሰፍን ከመንግስት ነው የሚጠበቀው። ስለዚህ ኃላፊነቱን መንግስት ራሱ በመውሰድ ለመፍትሄውም ደግሞ ግንባር ቀደም በመሆን ህዝቡን አስተባብሮ መስራት አለብኝ ብሎ የወሰነ መንግስት እንደሆነ ነው የምንረዳው። ነገር ግን ደግሞ አሁንም መረዳት ያለብን ይሄ መንግስት እኮ ምን አይነት ሀገር ነው የተረከበው? ባለፈው ሀያ ስድስት ሀያ ሰባት አመት እንቆጥራለን ሀያ አምስት አመት እንቆጥራለን። ነገር ግን መንግስት ምን አይነት ሀገር በኢኮኖሚ ደረጃ በማህበራዊ በአጠቃላይ በፖለቲካ ሁኔታ ምን አይነት ሀገር ተረክቦ ነው ዛሬ ያለንበት ደረጃ ላይ ዩኒቨርሲቲ ያደረገው የምለውም ደግሞ ማየት ያስፈልጋል። ወደኋላ እየሄደች አይደለችም አገሪቷ ወደፊት እየሄደች ነው። ነገር ግን ደግሞ ከዚህም የበለጠ የተሻለ ሁኔታ መብጣት ይቻል ነበር። መንግስት ይህንን አውቆ ነው እየሰራ ያለው። የታሰሩትና የታሰሩትና የተፈቱት ለወደፊትም የሚፈቱት ሁሉም በሌሎች ተታሎ ወንጀል ሰርተዋል ብሎ መደምደምም አይቻልም። የተታለሉ የሉም ብሎም ደግሞ መደምደም አይቻልም። ስለዚህ ይህንም በግልጽ የምንረዳው የእያንዳንዱ ታሳሪ ታራሚ ኬት ምን እንደሆነ በመለየት ምክንያቶቹ ምን እንደሆኑ መናገር ይቻላል ማለት ነው። ዶክተር ነገሪ መቼም ምን አይነት ሀገር ተረከበ ላሉት በመሰረቱ እኮ ለዛም ነው እኮ ኢህአደግ ወደ ስልጣን ሲመጣ የህዝብ ድጋፍ አግኝቶ ያንን ስርዓት ጥሎ ይህንን የተረከበው። ነገር ግን አሁን ወደዛ አይደለም፣ ስለ ኢህአደግ ስርዓት ነው ሰው ጥያቄ እያነሳ ያለው። ይሄ መንግስትም ባለፉት አመታት በሁለት አሃዝ የሚቆጠር እድገት እያመጣ እንደሆነ ሲናገር ቆይቷል። ብዙዎችም ይመሰክሩለታል። ለዚህኛው ዋናው ግን ሰብአዊ ልማት ላይ የሰራው ነገር የለም ዲሞክራሲን ማስፈን ላይ ወደ ኋላ ነው የተጎተተው። ሀያ አምስት ዓመት በጣም ብዙ ጊዜ ነው ለአንድ ሀገር ግንባታ፣ ለስርዓት ግንባታ እና ስለ ራሱ ነው ማሰብ ያለበት ኢህአደግ ነው የሚሉት እና በዚህ ሁኔታ ውስጥ ዶክተር ነገሪ ትክክል ነው። ይህን እኮ ተረጅቼ ነው የመለስኩልህ። ነገር ግን እንዲሁ የተሻለ ሁኔታ ውስጥ የነበረችን ሀገር ተረክቦ ወደ ኋላ እንዳልመለሳትን መረዳት ያስፈልጋል። ከጊዜ ወደ ጊዜ ለውጦች አሉ። ነገር ግን ደግሞ ችግር የለብንም እያልን አይደለም። እነዚህ ችግሮች ደግሞ ችግሮች እንዳሉ አግኝት በማድረግ ህዝብ ጋር በመሆን ትክክለኛ ዲሞክራሲ እንዲሰፍን ማድረግ መንግስት እንደሚጠበቅበት መሪዎችም ስለሚያምኑት ነው አሁን ለውጥ ያስፈልገናል ብሎ በግንባር ቀደምትነት እየሰሩ ያሉትና በዚህ መልኩ መረዳት ይቻላል። እኔ አሁን በፊት ከነበረ እያወዳደርኩ አይደለም። ነገር ግን ከየት ነው የመጣ ነው? ምን አይነት ሁኔታ ውስጥ ነበረን? አሁን ደግሞ ለውጦች የሉም ወይ? እንዲህ ዝም ብሎ ምንም ለውጥ አላመጣም ብሎ የሚሉ ሰዎችም ካሉ ትክክል እንዳልሆነ ነው ይህን የምንለው። በመንግስትም በኩል ደግሞ ብዙ ችግሮች እንዳሉ መንግስት ናቸው ራስን አይቶ ከዚህ ችግር መውጣት እንዳለበት እና የሕዝቡን ፍላጎት ማገልገል እንዳለበት ወስኖ ነው እየሰራ ያለው ነው እያልኩ ያለ። ለብዙዎች ችግሮች ምክንያት ናቸው ከሚባሉ ነገሮች መካከል አንዱ ኢህአደግ አንደበት ምላስ እንጂ ጆሮ የለውም የሚሉ አሉ። አያዳምጥም ሌሎችን እንዲያውም ትችቶች በሚነሱበት ጊዜ አስተያየቶች፣ የተለዩ አማራጭ ሐሳቦች በሚነሱበት ጊዜ በቀጥታ በጠላትነት ከመፈረጅ ይልቅ ጸረ እንደዚህ ናቸው ጸረ ሰላም፣ ጸረ ህገ መንግሥት፣ ጸረ ሀገር እያሉ ከመፈረጅና በፓርላማ ደረጃ ሳይቀር እንደ ጠላት አዋጅ ከማውጣት ይልቅ አቅርቦ መነጋገር እና እነዛን አማራጮች ማየት የተሻለ ነበር የሚሉም አሉ። በዚህ ደረጃስ ኢህአደግ ምን ያህል ተለውጧል? ምን ያህል ራሱን ገምግሟል ዝግጁ ነው ወይ ሌሎችን ለማነጋገር በኢትዮጵያዊነታቸው ብቻ ያለምንም ቅድመ ሁኔታ እንግዲህ ይሄ ድምዳሜ ብዙ የሚያዋጣ አይመስለኝም ኢህአዲግ ውስጥ የተለያዩ ሰዎች የተለያዩ ብሔራዊ ድርጅቶች አሉበት። በየራሳቸው የሚያደርጉት እንቅስቃሴ አለ። ብሔራዊ ድርጅቶቹ ሌሎችን ለማቅረብ እንዲሁም ደግሞ በአጠቃላይ ኢህአዴግ ከዚህ በፊት ብዙ ውጣ ውረዶችን አልፏል። ለምሳሌ የኢትዮጵያ ጉዳይ ያገባናል የሚሉ አካላት ውጭም ያሉ አካላት ሀገር ውስጥም ያሉ አካላት አሉ። ከእነሱ ጋር ስነጋገር ቆይተዋል። ነገር ግን በሚፈለገው ደረጃ የሌሎች ተፎካካሪ ፓርቲዎች ኮንትሪቢሽን በኢህአዲግ ደረጃ ወይ ደግሞ ኢህአዲግን በሚፎካከር ደረጃ ማደግ አልቻለም። ይህን ደግሞ ሙሉ በሙሉ ኢህአዲግን ተጠያቂ ማድረግም አስቸጋሪ ነው የሚሆነው አያዳምጥም ብለን መደምደም እንኳን አንችልም። ነገር ግን በሚጠበቅበት ደረጃ አላዳመጠንም የሚሉ አካላት ካሉ በምፈለገው ደረጃ እንዲያዳምጣቸው እነሱ መሄድ ያለባቸውን ርቀት መሄድ ያስፈልጋል ማለት ነው። አንዱ ሌላውን በጠላትነት የሚፈርጅ ከሆነ፣ ቅድምም እንዳልኩት ከነሱ ምንም መልካም ነገር አይገኝም። ማዳምጡም ብለን የምንፈጅም ከሆነ ከዛም ቀርቦ ለመነጋገርም ፈቃደኝነቱ ላይኖር ይችላል ማለት ነው ጉዳው ከሚመለከታቸው ራሱ። ስለዚህ ከመፈረጅ ትክክለኛ ሁኔታውን እና የተሻለ ነገር ሊወጣ ይችላል ብሎም በመገመት መደማመጡ የተሻለ ነው። ሀገሪቱ የምትመራበት ፖሊሲ ጠላቶቻችን ናቸው ወይ ደግሞ ጠላታችን ናት ኢትዮጵያ ወይ ደግሞ ኢህአዴግ ጠላቴ ነው ብሎ ከምሉ ተዋሱ ጋር ለመነጋገር ሁሉ ጊዜ ዝግጁ እንደሆነ ነው ሲገልጽ የነበረው። አሁንም ደግሞ የሀገሪቷን ህግ ያሁን ደግሞ የሀገሪቷን ህገ መንግስት ከሚቀበል አካል ጋር ኢህአዴግ የሚመራው መንግስት ለመነጋገርና ያሉትን ልዩነቶች ለማጥበብ የማይሰራበት ምክንያት የለም ማለት ነው። ምክንያቱም የኛ ፖሊሲ የሚያሳየው ነው። የኢትዮጵያ ጉዳይ የገባናል የምትሉት ይቅርና ሌሎች አካላትም ጭምር ሌሎች ሀገራትም ጭምር ለመደራደርና በሰላማዊ ሁኔታ ለመቀጠል መንግስት ለመስራት ነው ፈቃደኝነቱን የሚያሳየው ማለት ነው። ስለዚህ ከመፈረግ መነጋገር ይቻላል። ችግሮችን መፍታት ይቻላል። ለንግግር የማይቀርብ አጀንዳ አይኖርም። ለሰላም ተብሎ ለህዝብ ጥቅም ተብሎ ለሀገር ክብር ተብሎ የምለውን በመቀበል ሁሉም ከራሱ ድምዳሜ በመውጣት ነባራዊ ሁኔታውን ሁኔታውን በመረዳት አብሮ መስራትና የተቻለች ኢትዮጵያ መገንባት ይቻላል የምል ግነት ነው ያለን። አሁን ስባ ግን ደርሶብኛል። እሺ ዶክተር ነገሪ እሺ፣ ፈጠን ላድርግና ልጨርስ። ይለቀቃሉ የተባሉ ሰዎችን አስመልክቶ እንግዲህ ከተለቀቁ በኋላ በይቅርታ ነው የሚለቀቁት። እንግዲህ ብዙ ጊዜ የሚታየው እንደዚህ አይነት ነገር እንደ ችሮታ ነው፣ እንደ መንግስት ወደ ሰፊነት ተደርጎ ነው የሚታየው። ለመሆኑ ከተለቀቁ በኋላ ለማካካሻ የሚታሰብ ነገር አለ እንዴ? የተገደሉ ሰዎች አሉ። በሰልፎች ላይ የተሳተፉ ጉዳት የደረሰባቸው ቤተሰቦች አሉ። ግምት ውስጥ ገብቷል የነሱ ጉዳይ። አንደኛ የተለቀቁ ሰዎችን ምናልባት ከመንግስት ወደ ሰፊነት ጋር እያያዘ እንዳልከው ክሬዲቱ የሚሰጠው ለህዝቡ ነው። መንግስት ያለ ህዝብ ምን ትርጉም የለውም። ስለዚህ ህዝቡን በማዳመጥ ለህዝቡ ክብር በመስጠት ህዝቡ ለሚያነሳቸው ጥያቄዎች ያንን ጥያቄ አዳምጦ ህዝቡን በማክበር ነው መንግስትም ውሳኔዎችን የሚወስነው ነው እንዲፈቱም የሚያደርገው ስለዚህ ማዕከል የሚሆነው የህዝብ ፍላጎት ነው በአጠቃላይ የተፈቱትንም ጀምር እንግዲህ ምናልባት ለወደፊት የሚታይ ይሆናል የሰው ህይወት የጠፋበት የተለያዩ ጉዳቶች የደረሱበት ሁኔታዎች ሊኖሩ ይችላሉ ያንን እንዴት ይታያል የሚለውን አሁን ዛሬ ላይ ሆነን መጠንባይ አይቻልም ምናልባት እንግዲህ በዛ ውይይት ላይ ተነስቶ ይሆናል። ከዚህ ጋር የተያያዙ ጉዳዮች ሊሆኑ ስለሚችሉ ከሰማዊ መብቶች ክፍር ጋር ታይዞን የምነሱ ጉዳዮች ሊሆኑ ስለሚችሉ እነዚህ ዝርዝር ጉዳዮች ያው በቆይታ ውስጥ የምናያቸው ሊሆን ይችላል። ነገር ግን የማይነሱ ናቸው ወይ ደግሞ እነዚህ ጉዳዮች ምንም ትኩረት የሚሹ አይደሉም ብለን መደምደም አንችልም። በጣም አስፈላጊ ጉዳዮች እና እንትን መሰጠት እንዳለበት ነው የምንረዳው ማለት ነው። ዶክተር ነገሪ ሌንጮ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ በጣም ብዙ ጥያቄዎች ነበሩኝ፣ ነገር ግን እርሶም እየተጣደፉ ስለሆኑ ለጊዜው እዚሁ ላይ ላብቃ። ከሰሞኑ ተመልሼ መቼም ያምናሉ እርሶም ሕዝብም ብዙ ነገር የማወቅ መብት አለው እንዲብራራለትም ይፈልጋልና ተመልሼ ሌሎች ጥያቄዎችንም እንደዚሁ አነሳለሁኝ። ለዛሬ ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁኝ። አመሰግናለሁ። ሰለሞን ለቃለ ምልልሱ እናመሰግናለን። እኔም ዶክተር ነገሪን በድጋሚ አመሰግናለን። አድማጮቻችን ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ትችላላችሁ። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው ደግሞ ጽዮን ግርማና እኔም ሶሎሞን አባተንን ፕሮዲውሰሯ ብርሃን ኃይሉ ነች። ወደ ተከታዩ ዝግጅታችን ከመሸጋገራችን በፊት አንድ ሙዚቃ ህብስት ጥሩነ ይነጋል ትላለች በተከታዩ ዘፈ ነው ይነጋል ፀሐይ ትወጣለች ትታያለች ደምቃ ዘገባችን ደግሞ ተዋናይት፣ ድምፃዊት፣ ሞዴል፣ የፊልም ዳይሬክተር ሳያት ደምሴ ጋር ያቆየናል። ተዋናይት፣ ድምፃዊት፣ የፋሽን ባለሙያ፣ ሞዴል፣ የፊልም ዳይሬክተር ሳያት ደምሴ በቅርቡ ዋሽንግተን ዲሲ ብቅ ብላ በነበረበት ጊዜ እንግዳችን ነበረች ስለ ሥራዋና ስለ ሕይወቷ በጥቂቷ አጫውታናለች። ምንም ነገር መለያየት ቀላል ነው፣ የጋራ እሴትን መገንባት ነው ከባድ። በወጣትነታችን ደግሞ የጋራ ሀገራችንን እንገንባ ትላለች። ሲሆን በቅዱስ መጽሐፍም እንዲሁ ተጽፏል። በጉብዝና ወራት አገርህን አገልግል ይላል። ሲሆን አንችነሽ ያነጋገርሻት እስቲ ወደ ውይይታችሁ እንዝለቅ። ሳያት ደምሴ፣ ወይዘሪት ኢትዮጵያ፣ ተዋናይት፣ ድምፃዊት፣ የፋሽን ባለሙያ፣ ዳይሬክተር፣ አሁን ደግሞ በአፍሪካ ህብረት የወጣቶች አምባሳደር ሆና ተመርጣለች። እዚህ ዋሽንግተን ዲሲ በቅርቡ መታ ነበር። አሁን እንኳን ወደ ኢትዮጵያ ተመልሳለች። ነገር ግን እዚህ በመጣችበት ጊዜ ወደ ስቱዲዋችን ጎራ ብላ ከአሜሪካ ድምጽ ጋር ጥቂት ቆይታ አድርጋ ነበር። ሳያት ደምሴ እንኳን ወደ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ በሰላም መጣሽ። እንኳን በሰላም ቆያችሁኝ። የአፍሪካ ህብረት የወጣቶች አምባሳደር ሆነች ተመርጠሻል። እንዴት ተመረጥሽ? ከዛ ደግሞ ምንድን ነው የምትሰሪው በዚህ በወጣቶች አምባሳደር ነው? ከዚህ በፊት አብረን የምንሰራቸው ስራዎች ነበሩ ከሴቶች ላይ ከህጻናት ጋርና ከትምህርት ጋር የተያያዘ አክቲቪቲዎች ናይተው ስለነበረ እነሱ አፕሮች አረጉኝ እኔም በጣም ብዙ ጊዜ ጠይቄ ነበረ። አሁን አጀንዳ 2063 የሚባል አጀንዳ አላቸው አጀንዳው ምንመሰሽ መሰሽ በሚቀጥሉት ሀምሳ አመታት ውስጥ ሁሉም አፍሪካውያኖች አንድ አይነት ፓስፖርት እንዲኖራቸው ጠንካራ የሆነ ሚሊታሪ ፎርስ ለመገንባት የካልቸር ትስስር እንዲኖረን፣ የባህል ትስስር እንዲኖረን፣ አንድ የሆነ እሴት እሴት እንድንፈጥር፣ የጋራ አዎ፣ የንግድ ልውውጥ በቀላሉ እንዲኖር ብለው ያሰቡት እቅድ አላቸው በ ሀያ ስልሳ ሶስት የሚፈጸም ስለ እሱ ሰምቼ ስለነበረ በጣም ብዙ ጊዜ እነሱ ጋ ሄጄ ነበር አጋጣሚ ሆኖ ይህንን እድል ሰጡኝ አብሬያቸው ለመስራት ስለዚህ ምንድን ነው የምትሰሪው የመጀመሪያው ነገር ይህንን መንገድ ነው ባገኘሁት ቦታ አንድነት ህብረት እንዲኖር በአፍሪካነ ደረጃ ምክንያቱም ብዙ የተለያየ ሀገር ሄደሽ የምታውቂ ከሆነ አንድ ነው አማራ ትግሬ ኦሮሞ ምናምን ሳይሆን የምትታወቂው ጥቁር ነሽ ልክ ከኢትዮጵያ ስትወጭ መጀመሪያ የምትታወቂው ጥቁር ነሽ የትኛውም ሰው ያለውን የመጣበትን ያደገበትን ማንነት ለመያዝ እንደ ሀገርም ለመቆየት አፍሪካ መኖር አለባት። አፍሪካ ለመኖር ደግሞ ካለንበት የድህነት ደረጃ መለወጥ አለብን። እሱን ለመለወጥ ደግሞ ማድረግ የምንችለው የሚጀምረው ነገር አብሮ በመስራት ነው፣ አንድነታችንን በመቀበል ነው። አፍሪካ ህብረት መቀመጫ እንደመሆኗ ኢትዮጵያ ከዚህ አሁን ካለንበት በተሻለ አዌርነስ፣ ወይም እውቀቱ ሊኖረን ይገባል። እሱን መንገድ ነው ሁለተኛው ደግሞ የተለያዩ እንቅስቃሴዎችን በማዘጋጀት አንድ አይነት ባህሎችን በመፍጠር ከተለያዩ የአፍሪካ ዜጎች ጋር ከኛው ከወጣቶች ጋር አንድ አይነት ስራዎችን በመስራት አንድነትን ለማጠናከር ነው እንግዲህ አንድነት የሚባለው አንድነት የሚለው ነገር ሲነሳ አብሮ ደግሞ ተያይዞ የሚመጡ በርካታ ችግሮች አሉ በዚህ ፕሮጀክት ላይ አንድነቱን ብቻ ነው የምትሰብኪው ወይስ ተያያዥ የምትሰራቸው ስራዎች አሉ። ለምሳሌ አፍሪካ የግጭቶች መናኸሪያ እየሆነች ነው። ከዛ ደግሞ የውስጥ ደግሞ ግጭቶች አሉ ና እነዚህንስ፣ ይህ አጀንዳ ያያቸዋል ወይ? እነዚህ ላይ በጥልቀት ገብተሽ የምትሰራቸው ስራዎች አሉ ወይ? አሁን ለሴኔተርነት እየተዳደርኩ መሰለኝ። የእውነቱን ብትጠይቅኝ በዚህ ላይ ብዙ እውቀት ያላቸው ሰዎች አሉ። የተሳሳተ ነገር መናገር አልፈልግም። እኔ ግን የማውቀው ባደግኩበት በነበረኝ ልምድ ተነስቼ ነው። በጣም ቀላሉ ነገር ሁሉም የየራሱን የጎደለበትን ነገር ወይም ደስተኛ ያልሆነበትን ነገር አንስቶ መከፋፈል በጣም ቀላል ነገር ነው። ምንም ነገርን መለያየት ቀላል ነገር ነው። አብሮ የጋራ የሚያደርግሽን እሴቱን መገንባት ነው እንጂ ከባዶ ነገር። እኔ የማምነው የትም ቦታ ብትሄጂ ሰው መጀመሪያ የሚያይሽ ጥቁርነትሽን ነው። አማራነሽ፣ ትግሬሽ፣ አማራም ትግሬም ጎንደሬም ለመሆን አፍሪካ መኖር አለባት መጀመሪያ አፍሪካ የሚለው እንደ ኮንቲኔንት መኖር አለበት። ከዛ በተረፈ ደግሞ እኔ እምነቴም አሁንም ወደፊትም ጥቁር መሆኔ ነው ማውራትም የምፈልገው ሰውም እንዲያውቀው የምፈልገው አሳልፌ መሄድ የምፈልገው ነገር መስበክም የምፈልገው ነገር የሰው ልጅ ትምህርት ሊማር ይገባል፣ መጠለያ ሊኖሮ ይገባል፣ ሕክምና ሊያገኝ ይገባል። እነዚህን ሁሉ አግኝቶ መኖር አለበት። እሱ ላይ ነው መስራት የምፈልገው። ሰዓት እንግዲህ ኢትዮጵያ ውስጥ ከሙዚቃው በተጨማሪ የፊልም ተዋናይም ነሽ፣ ፊልም ትሰሪያለሽ እና ጀርመን ውስጥ የታየ ኢትዮጵያ የተሰራ አንድ ፊልም ሰርተሻል። እስቲ ስለ እሱ ፊልም ንገሪ። አሁን አንድ አመት ሆነው። ነጩ ኢትዮጵያዊ ነው እርሱ ስለ አንድ ጀርመናዊ ነው። የእውነተኛ ታሪክ ላይ የተመሰረተ ነው። የዛሬ ሶስት ነው አራት አመት መጡ አዲሽን ለማድረግ። ሶስት ጊዜ አዲሽን ተደረግኩኝ ሶስት ጊዜም ግን ሳልጠራ የመጀመሪያው ነው መሰለኝ አዲሽን የተጠራሁት። ሁለተኛው ና ሶስተኛውን ነው የሄድኩኝ፣ ምክንያቱም ስቶሪውን በጣም ወድጄው ነበር። ለምርጫ የሚደረግ ውድድር ነው፣ ውድድር አዲሽን ቋንቋ የለው። ልክ አሁን የሆነ ነገር አለ፣ ታክሲ እንደምትዩ አዲሽን፣ አዲሽን ነው መኛ ቋንቋ ማለት ነው። ምርጫውን አሸነፍኩኝ። ድሬዳዋ መጡ፣ ተቀረጸ። ከዛ ጀርመን ሄደን አስመረቅነው። አዋርድ አሸነፈ በርሊን ላይ። በጣም ስኬታማ ነበር። ሶስት ጊዜ ለምርጫ ተጠራው ብለሻል ና ምን ሳት መረጭ የቀርተሽ ነው ሶስት ጊዜ የተጠራሹ? አይ መስለኝም መጀመሪያ ቀይ ላሁኝ ቀለሜ መሰለኝ ኢትዮጵያ የነበር የፈለጉት ቀይ ፈለጉ ን ፀሐይ ላይ ትንሽ መቆየት ነበረብኝ። ትንሽ ራስሽን ጠቆረ ታደረግ ያለሽ የምትፈልጊ ሲሆን የምትከፊያቸው መስዋዕትነቶች አሉ አደለ እነሱን በየ ጊዜ እያስተካከል እያስተካከልኩ ክችል አትለቀንም ብለው ፋይናሊ መረጡኝ። ኢትዮጵያ የነበር የፈለጉት ቀይ ሆን ኳልሽ ኢትዮጵያ አደለሽ እሺ፣ በሰው ሀገር ታስቀሪ ነው አለን? ኢትዮጵያዊ ነኝ። ሙዚቃሽ ምን ደረሰ? አዲስ የሰራሽ ሙዚቃ አለ? ያሰብሽው ነገር አለ? ሙዚቃን በተመለከተ አሁን ሁለተኛ አልበሜን እየሰራው። ምን ደረሽ? ምን ሰራሽ ሙዚቃ ቀዳሽ? እስቲ ንገሪኝ። ሙዚቃ ትልቅ፣ ዝርዝር፣ ሰፊ የሆነ ስራን የሚጠይቅ ነገር ነው እና ምን ሰራሽ እስቲ። ሙዚቃ መረጥኩኝ፣ ሙዚቃ ጻፍኩኝ፣ አብሬ የምሰራውን ሰው መረጥኩኝ። ከበፊቱ የተሻለ እንዲሆን ፈለግኩኝ። የበፊቱ እድሜን የሚገልጽ ነበር። አሁን ደግሞ የእኔን ብቻ ሳይሆን በእኔ እኩዬ ያሉትን ሴቶች ት የሚገልጽ የምናልፈውን ነገር የሚገልጽ ነገር እንዲሆን ፈለግኩኝ። ሌላ ሰዎችን አናገርኩ፣ ብዙ ሰው አሳተፍኩኝ በዚህኛው ላይ። ማን ማን ተሳተፉበት? ጌት ሽማሞ ለመናገር ወንድሜ ነ ኪሩቤን አሁን ደግሞ ከሪያስ ጋር እየሰራ ነው። ከፊልም ስራ ላይ ጠፍተሻል ሰት ፊልም ስራ የቴሌቪዥን ድራማ በጣም እየተበራከተ ነው የመጣው። እንግዲህ መጀመሪያ አካባቢ ነው አንቺ በፊልም ስራ ላይ የነበርሽው እና አሁን የለሽም ሹው ወጣሽበት። ፊልም ስራን ምንድን ነው ሀሳብሽ? አለመገላ እንግዲህ በጣም ብዙ ሰዎች ሊያውሽ እንደሚፈልጉ አስተያየት ሲሰጡ አያለሁና። ትክክል። እኔም በጣም ነው የምወደው ፊልም ስራን በጣም ግን አለመገጣጠም ነው። አንዳንድ ጊዜ አሪፍ ስክሪፕት የሆነና ዳይሬክተሩን አትወጂውም። አንዳንድ ጊዜ ደግሞ ዳይሬክተሩን ትወጂውና ስክሪፕት አለመገጣጠም፣ የሁሉም ነገር እኩል አይመጣም። ይመጣ ስክሪፕቶች ይመጡልሻል? ብዙ አዎ። ለምንድነው ማሰሪያቸው? የኔን አቋም ልንገርሽ፣ በጣም ደክሞኛል። ሴቶች ቆንጅዬ ልጅ ሆና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን፣ አጭር ቀሚስ ለብሰሽ ውበት መታያ አይደለም ፊልም ስራ። የሆነ ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው ያንቺን ታሪክ እኔ ነኝ የምጫወትልሽ ሰው ሁልጊዜ ግዜ የኛ ሀገር ሴቶች ቆንጆ ብቻ አይደሉም። ጸጉራቸውን ተሰርተው ረዥም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ይሀ በጣም ጠንካራ ሴቶች። እኔ እንደውም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱም ናቸው። እነሱን እያየን ነው እኛ ምን በረታው በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችን ማየት የሆነ የሆነ ቦታ ያጠነክርሻል። ለራስሽ ምክንያት እንዳትሰጫረግሻል። እኔ የዚህ ቦታ ያልደረስኩት ሴት ስለሆንኩ ናት። ሴት እዛ ቦታ ደርሶ ታያለሽ። የሚመጡት ሁሉ ነገሮች ቆንጅዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሀውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር ምፈልገዋለና አልገጣጠማል። ለዛ ነው የቴሌቪዥን ድራማዎች አሁን በጣም ተበራክተዋል። ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምጽ አንድ ጊዜ ከባለሙያዎች ጋር ይህን ጉዳይ ዳስ ነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች፣ የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁልጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው ድራማዎቹ ሁሉ በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ትነጋገራላችሁ፣ ከዳይሬክተሮች ጋር ትነጋገራላችሁ። ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አውቃለሁና እንደዚህ አይነት የመወያየት የመገናኘት እድሉ አላችሁ ወይስ ስክሪፕቱን ሰጥተዋችሁ ከዛ መተወን ብቻ ነው ስራችሁ? የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው። ሆን ያነሳሹ ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶቹም ብቻ አደለም መጥፎ ወንዶቹን መናቅ ነው። የእኛ አገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው። ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ ይሄ ወንድነት ማንነት እንዲኖረው፣ የእናት የሆነ ፓርት ትወስጃለች። ከእናትሽ ተመልካቹ አይፈልግም ይሉሻል። ሶ ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው። ኢንዱስትሪው የተወሰነ ሰው ነው የያዘው። በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል፣ በብዙ ነገር ታንቀው፣ በአቅም በቦታ ለመመቻቸት በእቃ እጥረት ተይዘዋል። ተሰብስበን እናወራለን ግን እንደምንፈልገው የሚያራምድ አደል። እኛ ሀገር ፕሮዲውሰር ሲመጣ ሙያውን የሚያቅሰው አደለም፣ ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ እኔ እንደዚ አይነት እናት ነበረኝ፣ እኔ እንደዚ አይነት ወንድም ነበረኝ፣ እኔ እንደዚ አይነት መሪ ነበረኝ፣ እኔ እንደዚ አይነት አሳዳጊ ነበረኝ። እነሱ ታሪክን ነገር ሊልሽም ይመጣ የለም ከሊትም ማሰራት ትፈልጋሉ፣ ከሌን ማሰራት ትፈልጋሉ። ቤቱ ፓርቲ ይዘጋጃል። እነ ከሌን ፊልም አሰራው በጣም ታዋቂ ሰው ሆነ። ይሄ ነው ታሪኩ በሙሉ ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወዳላቸው ሰዎች አልመጣም። አጭር ቀሚስ ለብሰሽ የምትሰሪበት ስክሪፕት መጥቷል፣ ምናምን የተባልሽ ነው ስክሪፕት የሚደርስሽ። እስከ ዛሬ እኮ አጭር ቀሚስ ለብሰሽ አይተንሽ አናውቅም ምናምን ትባያለሽ። ትነጋገራላችሁ፣ ለምሳሌ ከፊልም ሰሪ ጓደኞችሽ ባለሙያዎች ጋር። እሰማለሁ አንዳንዶች የፊልም ባለሙያዎች፣ ታዋቂ የሆኑ የፊልም ባለሙያዎች የምንፈልገውን ስክሪፕት አናገኝም፣ የምናገኛቸው ስክሪፕቶች ተመሳሳይ ናቸው ሲሉ እሰማለሁ። እና ትነጋገራላችሁ ሁላችንም አንነጋገርም፣ ግን በአንቺ ከአንቺ ጭንቅላት ጋር የሚመሳሰል የመሰለሽን ታገኘዋለሽ። ምክንያቱም እንደ ማንኛውም ሰው ትወጃቸዋለሽ። አንቺም ኮ ፊልማቸውን ገዝተሽ ታያለሽ፣ ሲወጡ እንደ ማንኛውም ሰው ከሌ ብለሽ የምታዩ ፊልም አተሮች አሉ። እነሱን መወዳቸውን አገኛቸዋለሁ፣ እናወራለን። ግን አንዳንድ ጊዜም ደግሞ እንጀራም ነው። ልክ አሁን እንጨት ሰሪ ሁሌ የሚያምር ጠረጴዛ አይሰራም። የሆነ ጊዜ ጎደል ያለ ጠረጴዛ ይሰራል፣ የሆነ ጊዜ አልጎደል። እንጀራቸውም ስለሆነ አንዳንድ ጊዜ ደስ የሚል ይሰራሉ፣ አንዳንድ ጊዜ ደግሞ በቃ ለእንጀራ ብለሽ ታደርጊዋለሽ። ስንት ፊልም ነው የሰራሹ? ከሰራሻቸው ፊልሞች የተወደዱልሽ የት ናቸው? ለምሳሌ አጭር ቀሚስ ያላደረግሽበት ረጅም ቀሚስ አድርገሽ የሰራሻቸው ፊልሞች የታዩ አሉ እንደሱ? ከሰራሻቸው ፊልሞች ውስጥ አሁን አሁን ሳስበው ውበቴን፣ አልተጠቀምኩበትም አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። አምስት ፊልም ነው የሰራሁት እስካሁን። ተቀባይነቱ እንዴት ነበረ? ይለያያል። ያልደረሰበት ሰው አይገባውም፣ የደረሰበት ይገባል። አንዳንድ ፊልም የምንወደው ወዶ ከኛ ልምድ እንዴት ተነስተን አይደል? በህይወትሽ የነካሽን ተወጀዋለሽ፣ ያልነካሽን ደሞ ደስ ይላል ብለሽ ታልፈዋለሽ። ስለዚህ በእኔ አመለካከት ሁሉም የተወደደ ይመስለኛል። ሰዓት እንግዲህ ሙዚቃ ስትሰሪ ከሙዚቃው ይልቅ ፊልሙ ይሻላል፣ ፊልሙ ላይ ትጎብዛለች። ሙዚቃው ይቅርባት የሚሉ አስተያየቶች በጣም በርከት ብለው ይሰጣሉ። የዛ ነው ያህል ደግሞ ወጣት ልጆች በተለይ ተማሪዎች ደግሞ ወደውታ ያሉ ስራዎችሽን ና አንቺ ምንድን ነው ያለሽ አስተያየት በሙዚቃውና ና በፊልሙ መካከል ችሎታሽን እንዴት ነው መዝነሽ የምትገልጩ? እንኳን ጥያቄ ጠየቅሽን። ብዙ ጊዜ መናገር እፈልጋለሁ። አይዋንት ሁሉም ሰው መኖር ኖሮ መሞቱ ካልቀረ የኔ መኖር እኔ የሚያስደስቱኝን ነገሮች ሁሉ ሰርቼበት ነው ማልፎ የሌላውን ሰው መብት ባህል አስተሳሰብ አይንካ እንጂ የሚያስደስተኝን ነገር ከማድረግ ወደ ኋላ አለ እኔን ያስደስተኛል ሰው ደግሞ የወደደው ነገር ያምርበታል አንቺ ውድድ አድርገሽ የለበሽው ነገር ያምርብሻል አንዳንድ ጊዜ ለሴት ልጅ አለም የፈቀደችው እንድናየው የተፈቀደልን መንገድ እናጥራለ ለወንድ ልጅ ኪነጥበብ በጣም ይሰጣል። ቁጭ ብሎ መጻፍ ይችላል። ምን ይላል? ሴት ልጅ ግን እንደሱ ማድረግ አንችልም። ብዙ የህይወት ጥያቄና ትግል አለብን። ሙዚቀኛ ብቻ ስለሆንች መቀመጣት መማር አለብሽ ቆንጆ ስለሆንች ብቻ አሁን ዘመኑ ተለይቷል። ቁጭ ብለሽ ራስሽን አዳምጠሽ ለመጻፍ ምናምን ህይወት እኛን የበለጠ መስዋዕትነት ይጠይቅብናል። ስራዎችን በኪነ ጥበብ ሚዛን ላይ አስቀምጠው የሚመዝኑ ሰዎች አሉ። ለምሳሌ አንቺ ቅድም ስታነሹ እስካስ ደሰተኝ ድረስ ብለሻል። እስከ አስደስተኝ ድረስ ደስ ያለኝን ነገር ብሰራ ብለሻል። ግን አንዳንድ ጊዜ ሙያ ለባለሙያ ወይም ሙያ ለሙያተኛ ኪነ ጥበብም ራሱን የቻለ ዋጋ አለው የሚሉ አሉና እሱን ሳያሟላ ነው ወይ ዝም ብለሽ ምትዘፍኒው? ኧረ አይመስለኝም። እንዲሁም በጣም አስተያየት መጠየቅ ወዳለሁ። የሚገርምሽ እኔ ከፍና ዝቅ አልፈራ፣ ይሄ ያስጠላል መባልን፣ ይሄ ያምራል መባልን አልፈራ። ለሰው ሳላሳየ ይሄ እንዴት ነው ሳልል አላወጣውም። ግን ደግሞ ማወቅ ያለብሽ ነገር በሆኑ ሰዎች ደረጃ ብቻ እየተገመገመ ሙዚቃ የሚሰራ ከሆነ የዛ አይነት ሙዚቃ ብቻ ነው የሚኖረው። የሆን አይነት ሙዚቃም እንዲኖር መንገዱ መለቀቅ አለበት። እንዴ እዚህ ኮ አሜሪካ እያወሩ ሁሉ ሲዲ ይሸጥ የለ እንዴ? ቁጭ ብለው ዛሬ ደብሮኛል፣ ጸጉሬን ልሰራ ወጥቼ ምናምን ብላሽ ሲዲ ትሸጫለሽ። ለአርት መመዘኛው መሆን ያለበት ብዙ ነገር ነው በአንዴ። ይሄ የኛ ነገር አይደለም፣ ግጥሙ እንደዚህ ነው፣ ዜማው እንደዚህ ነው ተብሎ መሆን ያለበት አይመስለኝም። ግን እኔ በተሻለ መጠን አስተያየት ጠይቃሉ ብዬ አስባለሁ። ክሊፕ ዘፈንሽን ስሰሪ አብረሽ በጣም በርካታ ክሊፖች ትሰሪያለሽ። እነሱ በጣም ብዙ ዋጋ ያስከፍሉሽን። ምክንያቱም በቀረጻ ለአንድ የሙዚቃ ክሊፕ ለመስራት የሚያስከፍለው የገንዘብም፣ የጉልበትም፣ የጊዜም ዋጋው ከፍተኛ ነው እና እንደዛ አይነት ፊልም የመሳሰሉ የሙዚቃ ክሊፖችን ነው የምትሰሩ። እነሱ ብዙ ዋጋ ያስከፍሉሽም፣ ከገንዘብ ከጊዜ። አዎ፣ ግን እኔ ምንም ቀላል ነገር ወድጄ ማላቅም ሰርቼ ማላቅም። ገብቶሻል። ቀላል ቢሆን ሁሉም ሰው ያደርገዋል። የምትወጁ ነገር? ዳይሬክቲንግ በጣም እወዳለሁ፣ ዳይሬክት ማድረግ እና ዘፈኖቼን ስጽፍ ደግሞ ሁሉም ታሪክ አላቸው። ዝም ብዬ አልጽፈው፣ እሱን ታሪክ መናገር ስለምፈልግ መስዋዕትነት ቢያስከፍለኝም አደርገዋለሁ ለእኔ ምክንያቱም አሁን እንኳን ዛሬ እንኳን ሳያቸው አያሳፍሩኝም ኳሊቲያቸውን በዛ ጊዜ በነበረው እንኳን አቅም እንደዛ ዛታቅረን ሰርተ ነው አሁን ሳይ ላይ ክፋ አይሰጥም ስለዚህ የአሁኑ የሙዚቃ አልበምሽም እንደሱ አይነት በርካታ ክሊፖች ይኖሩታል እኔ እንጃ እውነት ከጠየቅሽኝ እኔ እንጃ፣ ከሶስት በላይ የምሰራ አይመስለኝም። በአሁኑ ለምን አሁን ሌላ በጣም ብዙ የኔን ሰአት የሚጠይቅብኝ ስራው ስላለኝ ከሶስት ማስበለጥ አይመስለኝም። ምንድን ናቸው ሌሎቹ ስራዎች? እስካሁን ከዘረዘርናቸው ውጭ ሌላ ስራ አለሽ? ለምሳሌ ያላነሳነው የዲዛይን ስራ አለ። ማጠቃለያ አጠቃላይ አናረገዋለን ብዬ ከሱ ውጭ ሌላ ስራ አለሽ? ነጋዴ ለመሆን አስቤያለሁ ወይም ነኝና ወደ ሱ ደግሞ ትንሽ ጠንከር ላረግ እያሰብኩ፣ ወደ ማጠቃለያው እንሄዳለን። ስቱዲዮ አርፍደሽ ነው የመጣሽው፣ ስለዚህ ሰአታችን አልቋል እያለን ነው አሁን። ይህም ልንገራቸው አርፍጄ እንደመጣ ስቱዲዮ አርፍጄ ነው የመጣሁት። በጣም ይቅርታ። የዲዛይን ስራ ትሰሪያለሽ፣ ካምፓኒ ድርጅትም አቋቁመሻል። በእሱ ና ምን ደርሷል የዲዛይን ስራሽ አሁን? ኦልሬዲ ኢንቨስተር አግኝቼ ሼር እየገቡ ስለሆነ ብዙ መናገር አልችልም። ስሙን ሬጅስተር አድርገነዋል ግን በጣም በትልቁ በሁሉም እንትን በ በፋሽን ዙሪያ ባሉት አክሰሰሪ፣ ቦርሳ፣ ልብስ ላይ በትልቁ እንገባለን። ምንድን ነው ዲዛይን? ልብሶችን፣ ጫማ፣ ቦርሳ ነው ምታረጊው? እስቲ ንገሪኝ ስለሱ። መቼ ነው የጀመርሽው? ምንድን ነው የምትሰሪው? ድሮ አይ አሁን አንድ ስምንት ዘጠኝ አመት አይሆንም። ፋሽን መስራት ከበፊትም ነው መወደው ነገር ነው። እጄ ስራ አይፈጣም? ዳንቴል፣ ወኪሎች ምናምን ሰራለሁ፣ ቦርሳ ሰራለሁ፣ ልብስ ሰራለሁ። አክሰሰሪዎች የአንገት ሀብል፣ ጆሮ ጌጭ ምናምን። ሳያፍ ደምሴ በጣም እናመሰግናለን። እዚህ የአሜሪካ ድምጽ ስቱዲዮ ተገኝተሽ ቃለምልልስ ስለሰጠሽን በጣም እናመሰግናለን። እግዜር ስጥላል። እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ። ሰላምታችሁ ይሁን። በጣም ቆንጆ ቆይታ ነው ያደረጋችሁት ከሳያት ደምሴ ጋር። በጣም ብዙ ቁም ነገሮችን ያካፈለችን ልጅ ነች። ሌሎችም የእሷን አርአያ ይከተላሉ የሚል እምነት ተስፋ አለን። እንግዲህ ሙሉን ዝግጅት፣ ዘፈኖቿን፣ ሌሎችም ቅንብሮችን፣ ቃለ ምልልሱንም በቪዲዮ ነው ያደረግነው እዚህ ስቱዲዮ መታ በነበረበት ጊዜ። ስለዚህ ዌብሳይታችን ላይ እና ፌስቡክ ገጻችን ላይ ማየት እና መከታተል ይችላሉ፣ ማግኘት ይችላሉ። በጣም አመሰግናለሁ። አንቺንም፣ ሳያትንም እኔም አመሰግናለሁ ሰለሞን። እስቲ አሁን ደግሞ በቀረው ጊዜ አንድ ጣዕመ ዜማ እንጋብዛቸውና እንሰነባበት መሰለኝና፣ እስቲ ሰለሞን ለአንተ ስልስጥህ እድሉን። እሺ፣ ለሰጠሽኝ እድል አመሰግናለሁኝ፣ ጽዮን ጌቴ፣ አንለይን ጣል እናድርግ፣ የቀይ ጥቁር አዎ Wait a Cause <laughs> I'll be man Cause

ነገር ውሽባዩን አሜተኛን ሁላ Ashenefe Ashenefe Ashenefe Ashenefe Ashenefe Ashenefe ሲሆን እንግዲህ ዝግጅታችን ወደ መጠናቀቁ ነው ለዛሬ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉ፣ እንዲሁም አዘጋጅና ቃቢዎች ጽዮን ግርማና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። Salam, Salam. bedena